the voice of America. በኢትዮጵያ አፋር ክልል የሰመራ ዩኒቨርሲቲ ባልደረባ የነበሩ አቶ ራሽድ ሳልህ የተባሉ ሰው ለሕክምና ወደ ጅቡቲ ተጉዘው ሲመለሱ የደረሱበት ከጠፋ ሶስት ወር አለፈ። የመንግስት አካላት ዘንድ ብናመለክት ምላሽ ልናገኝ አልቻልንም ብለው ቤተሰቦቻቸው ያመራሉ። መረጃውን ያደረሰን በአውሮፓ የሚገኝ የክልሉ ተወላጅ በበኩሉ በመንግስት ኃይሎች ታፍኗል ብሎ እንደሚያምን ገልጿል። ቆንጅታዬ ተከታትላለች፣ ወደ ክልሉ ደውላ ልጃቸውን ጀማል ራሽድን አነጋግራለች። ቀጥሎ ይቀርባል። አባቴ በህመም ምክንያት ጅቡቲ ሄዶ ነበር። ከዛ እየተመለሰ ያለ የት እንደገባ መንግስት ይዞም ሆኖ ሌላም ይዞም ሆኖ እዛ በዛ ምክንያት ነው የጠፋው። ሁሉም የመንግስት አካላት ላይ ጠይቀን አባቴ ጠፋ ብዬ ስጠይቃቸው ምንም ይላስ አልተሰጣልኝም ችማላው ኢትዮጵያ ደግሞ እንደዚህ አይነት ነገር እንዲቀር ለሁሉ ዛሬ በእኛ ላይ ነገ በሌላ ሰዎች ላይ ሊሳስል ይቻል ይሄን ነገር እንድቀር ውጭም ሆኖ ውስጥም ሆኖ ያለው ዜጋ መናገር አለበት ነው የሚለው እኔ በምን ምክንያት የጠፉ በምን ምክንያት የተሰወሩ ይመስልሃል ምንድን ነው የሆኑት ብለህ ነው የምታስበው እኔ በዝች በዝች ምክንያት ብዬ ልገምት አልችልም እሱ አባቴ ብያርምን አማራም ሆኖ አፈርም ሌላም ዜጋም ሆኖ በአንድ አይነት ስለሚያይ ጥሩ ሰው መሆኑን አውቀዋለሁ በህግ ጠብቆ በህግ የሚሰራ ሰውዬው መሆኑን አውቀዋለሁ በተሰወረበት ምክንያት ላኪን እኔ እስካሁን አልገባኝም እኔም ሆኖ ሌላም አፈር ሰዎች ሌላም ህዝቦችን በጣም ተገርሟል በዚህ ምክንያት የፖለቲካ እንቅስቃሴ ውስጥ ይሳተፉ ነበር አባት የፖለቲካው ውስጥ አይሳተፍም እሱ ከስራ በስተቀር የፖለቲካ የምናምን ጉዳይ ይህን ያስብ ሰውዬ አይደለም አባቴ። ድሮ ሌላ ፕሬዚደንት የነበረበት ጊዜ ትምህርት ላይ እያለ የሆነ ፓርቲ መሰርቶ ነበር አባቴ ናቸው። ያንን ፓርቲ አዎ፣ ያንን ፓርቲ ደግሞ እንደምንም ብሎ ለጎሳ ተነገረው ስናንተ ልጅ እንደዚህ ያደረገ ነው ምናምን ተብሎ፣ በዛ ምክንያት ያ ፓርቲ ተሰረዘ። ከዛ በስተቀር በምንም ፖለቲካ አይሳትፍም እኔ እንደማውቀው። በምን ምክንያት ይመስልሃል ታዲያ? ከምን በተያያዘ ነው ሰዎች እንደዚሁ ይጠፋሉ? በአካባቢያችሁ በማህበረሰባችሁ? እኛን ልትከታተል ነው መንግስት ሆኖ ሌላም ሆኖ አናውቅም እኛ አቶ ራሽድ ሳልህ በመንግስት ኃይሎች ታፍነው ተወስደዋል። ከተወሰዱም ሶስት ወር ሆኗቸዋል። ቤተሰባቸው ተጨንቋል። ለመፈለግም የሚረዳው አላገኘም። ቤተሰባቸው ብሎ ኢሜል ላከልን። አካድር ኢብራሂም የክልሉ ተወላጅ ነው። በብረሰልስ የአፋር ኢንፎርሜሽን ማዕከል ጋዜጠኛ መሆኑን ገልጾልናል። ልጃቸው አባቱ የጠፉበት ምክንያት አላውቅም፣ ፖለቲካ ውስጥም የሉም ብሏል። አንተ መንግስት አፍኗቸዋል ብለህ ያመንክበት ምንድን ነው ብዬው ነበረ አካድርን። እኔ በፖለቲካ ነው የታሰረው ብዬ የማምንበት እሱ አሁን ፖለቲካ ውስጥ ያን ያህል የሚሳተፍበት ፖለቲካ ኖሮት ሳይሆን በአፋር ክልል ቀደም ብሎ ከአስራ ዘጠኝ ዘጠና አራት ወይም ዘጠና አምስት አካባቢ ጀምሮ የፖለቲካ ፓርቲ መስርቶ እሱ ሊቀመንበር ነበረ። ያን ፓርቲ በምርጫ ቦርድ እና በክልሉ መንግስት ፈቃድ ስቀማ ከዛ በኋላ እሱ ያን ያህል የፖለቲካ ተቃውሞ ላይ ባይሳተፍም እኔ በብዙ መንገዶች ተከታት ያለሁና በክልሉ መንግስት እዛ አካባቢ መንግስትን የማይደግፍ ሁሉ እንደ ተቃዋሚ ስለምታይ ደግሞ እሱም ከጠፋ በኋላ በመንግስት ምንም አይነት እርምጃ አልተወሰደም። የሰመራ ዩኒቨርሲቲን ያህል ተቋም ሰው ሀይለ ደረጃጀት ኃላፊ ጠፍቶ ቤተሰቦቹ አቤቱታ ሲያቀርቡ አፋልጉን ሲሉ የመንግስት ሚዲያዎች ሁሉ ከመንግስት ፈቃድ የሚፈልጉበት ወይም ደግሞ መንግስትን እየፈራን ነው ከመንግስት ወረቀት እስክታመጡ ድረስ መዘገብ አንፈል አንችልም ብለው ለቤተሰቦቹ ተናግሯል እና ብዙ እኔም የማውቃቸው መንገዶች ስላሉ ነው። በመንግስት እንደታፈረ የማም ነው ወይ የአፋር ክልል የኮሚኒኬሽንስ ቢሮ ኃላፊ አቶ አወል ዊቲካን ለማግኘት በተደጋጋሚ ስልክ ደውለን ነበረ፣ ልናገኛቸው አልቻልንም።